እንደምናምሽታችሁልኛል! የተከበራችሁ አድማጮቼ የአካል ጉዳተኞች በሚሳተፉበት የሪዮ ፓራሊምፒክስ የብር ሜዳሊያ ተሸላሚው ኢትዮጵያዊ ታምሩ ደምሴ በፍጻሜውና ሽልማት መቀበያ ፖዲየሙ ላይ የተቃውሞ ምልክት አሳየ። በብራሰልሱ የዳያመንድ ሊግ በሴቶቹ 5000 አልማዝ አያና ድል ተቀዳጀች። በእግር ኳስ የሴቶቹ የመካከለኛና ምስራቅ አፍሪካ ዋንጫ ውድድር ተጀመረ። እነዚህን ይዘናል። አብራችሁን ቆዩ። የ2016 የሪዮ ፓራሊምፒክስ ለአራት ቀናት ሲካሄድ ቆይቶ ትላንት ተጠናቋል። ኢትዮጵያዊው ታምሩ ደምሴ በዚህ የአካል ጉዳተኞች በሚሳተፉበት የሪዮ ፓራሊምፒክ በ500 በሁለተኝነት አጠናቆ የብር ሜዳሊያ ተሸልሟል። አትሌቱ ሩጫውን ሲያበቃና ሽልማት መቀበያ ፖዲየሙ ላይ የተቃውሞ ምልክት አሳይቷል። ቀደም ሲል እዚሁ ሪዮ በማራቶን የብር ሜዳሊያ አሸናፊው ፈይሳ ሌሊሳ በውድድሩ ማብቂያ ላይ እጆቹን አጠላልፎ የተቃውሞ ምልክቱን ማሳየቱ አይዘነጋም። አሁን ከመሸ ያገኘሁት ታምሩ ከፈለ ደምሴ አጭር ማብራሪያ ሰጥቶኛል። ይህን የተቃውሞ ምልክት ለማሳየት የወሰንከው ሪዮ ከደረስክ በኋላ ነው ወይስ ሳትነሳ? ታምሩ፣ ይህ የወሰንኩት አገር ቤት ያለ ነው እኔ እዛው የወሰንኩት እና ፈይሳሌ ሰንድ ዘረግ ደግሞ የባስ ነው ያነሳሳ። የወሰንከው እዛው ኢትዮጵያ ገና ሳትወጡ ነው? አዎ። እና ወደ ሀገር ትመለሳለህ ማለት ነው? እኔ ወደ ሀገር እንኳን መመለስ አልፈልግም። ለምን? ያው እንግዲህ ታውቅ ነው ወደ ሀገር ከመመለሱ የሚጠብቅኝ ወይም ሞት ነው፣ ወይም ደግሞ እንደ ሌሎች እስር ቤት ነው፣ ወይም ደግሞ ምን አይታወቅም። ብዙ ነገር አለ። እኔ ወደ ኢትዮጵያ እንኳን መመለስ አልፈልግም። ምን ያህል አባላት ነበሩት? የኢትዮጵያ ፓራሊምፒክስ ቡድን አትሌቶች አምስት ነበሩ። ሌላ ከኛ ጋር የመጡት አምስት ነበሩ። አጠቃላይ ሰዎችን ይመጣል ስንቶቻችሁ ናችሁ ለመቅረት የወሰናችሁት? አሁን ከኒጋል አንድ ልጅ አለ። ድጋሚ ደግሞ አድኛ የሚባል ጋዜጠኛ ከኛ ጋር እሱ ነው። አሁን ከሱ ጋር ነው ያለው። እሱ ዶርም ነው እየረዳን ያለው እሱ ነው ወትነን እኛ አሁን እዛ አንድ ቦታ አለ። እሺ፣ በጣም አመሰግናለሁ ታምሩ። ወደፊት ሁላችሁንም ለማነጋገር እሞክራለሁ። እኔም አመሰግናለሁ። በፓራሊምፒክስ የሚሳተፉ የአካል ጉዳተኞች እጃቸው ወይም እግራቸው የተቆረጠ በተለያዩ አደጋዎች ወይም ከባድ ህመም ጉዳት የደረሰባቸው በሚገፉ ቢስክሌቶች የሚጠቀሙ የዓይን ብርሃናቸውን በከፊል ወይም ሙሉ በሙሉ ያጡ ናቸው። ኢትዮጵያ ለመጀመሪያ ጊዜ በፓራሊምፒክስ የተወዳደረችው ቴል አቪቭ እስራኤል ውስጥ እንደ አውሮፓውያን ዘመን አቆጣጠር በ1968 ዓ ም እንደነበር ይዘገባል። ስድስት ጊዜ የተሳተፈች ሲሆን የመጀመሪያውንና ብቸኛ ሜዳሊያ ያገኘችው በወንድዬ እንደ ልቡ አማካይነት ለንደን ላይ በ2012 ዓ ምት መሆኑ ይታወሳል። የትላንቱ ሁለተኛው መሆኑ ነው። በሌላ በኩል ደግሞ አድማጮች በደቡብ ኮሪያ በየእጅ ለጅ የትግል ስልት ማለት ማርሻል አርትስ የተወዳደረው ካሳ ተገኝ መር የተባለው ኢትዮጵያዊ የወርቁን ሜዳሊያ ካሸነፈ በኋላ በሽልማት አሰጣጥ ሥነ ሥርዓቱ ላይ የሀገሩ ሰንደቅ ዓላማ እንዳይውለበለብ ብሔራዊ መዝሙሩ ግን እንዲሰማ ጠይቋል። በሌላ የአትሌቲክስ ስፖርት ዜና በዘንድሮው የሪዮ ኦሊምፒክ በሴቶቹ 10000 ሜትር ሩጫ ውድድር አዲስ የዓለም ክብረ ወሰን በማስመዝገብ የወርቁን ሜዳሊያ ያጠለቀችው ኢትዮጵያዊቷ አትሌት አልማዝ አያና በብራሰልስ ዳያመንድ ሊግ 5000 አሸንፋለች። ያስመዘገበችውም ሰዓት 14 ደቂቃ ከ18.89 ሴኮንድ ነው። አትሌቷ ከትላንት በስቲያ በተካሄደው ዳያመንድ ሊግ አዲስ ክብረ ወሰን ታስመዘግባለች ተብሎ በከፍተኛ ደረጃ ተጠብቆ ነበር፣ አልተሳካላትም። እስካሁን በጥሩነሽ ዲባባ ላለፉት 8 ዓመታት የተያዘው በ5014 ደቂቃ ከ11.15 ሴኮንድ የዓለም ሬኮርድ በማንም አልተደፈረም። በአርቡ የብራሰልስ ዳያመንድ ሊግ ኬንያዊቷ ጠንካራ አትሌት ሄለን ኦቢሪ ሁለተኛ፣ ሌላይቱ የኢትዮጵያ አትሌት ሰንበሬ ተፈሪ ሦስተኛ ሆነዋል። ይህም በዚሁ ላብቃና፣ ለእግር ኳሱ ስፖርት ዜና ወደ አዲስ አበባ ሊውሰዳችሁ ገዛ ህንጪውን መስቀል መስመር ላይ ነው መቀጠል ትችላለህ፣ ገዛሃል። አመሰግናለሁ ሰሎሞን። በእግር ኳስ ዜና በአራተኛው ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ፣ አርሴናል እና ሊቨርፑል ተጋጣሚዎቻቸውን አሸንፈው ሙሉ ሶስት ነጥብ አግኝተዋል። በአንጻሩ ማንቸስተር ዩናይትድ እና የአምናው ሻምፒዮን ሌስተር ሲቲ ተሸንፈዋል። የሳምንቱ ተጠባቂና ታላቅ ጨዋታ የነበረው የአንድ ከተማ ሁለት ቡድኖች የማንቸስተር ዩናይትድ እና ማንቸስተር ሲቲ ሲሆን ፍክክሩ ቡድኖቹን ብቻ ሳይሆን ለአሰልጣኞቻቸውም በጋርዲዮላ እና በሞሪኖ መካከል ጭምር ነበር። ቀድሞ ጎል አግብቶ ጨዋታውንም በበላይነት መርቶ አንድ ለባዶ ያሳረፈው ማንቸስተር ሲቲ ነው። ማንቸስተር ዩናይትድ ከረፍት መልስ አደግሞ በግዙፉ አጥቂ ኢብራሂሞቪች አቻ ሆኖ ነበር። የማንቸስተር ሲቲ ያሂያ ለቡድኑ የማሸነፊያዋን ሁለተኛ ጎል አስመዝግቦ ጨዋታውን በማንቸስተር ሲቲ ሁለት ለአንድ አሸናፊነቱ ተጠናቋል። ሌላው አስገራሚ ውጤት የአምናው ሻምፒዮን ሌስተር ሲቲ በሊቨርፑል አራት ለአንድ በሆነ ሰፊ ልዩነት መሸነፉ ነው። ቶተንሃም ሆትስፐር ስቶክ ሲቲን አራት ለባዶ፣ አርሴናል በሜዳው በሳውዝ ሀምፕተን ክፉኛ ተፈትኖ አምሽቷል። አርሴናል ሁለት ለአንድ አሸንፎ ለመውጣት የቻለውም በዘጠናኛው ደቂቃ ባለቀ ሰዓት ባገኛት ፍጹም ቅጣት ምት ነው። ሌሎች ጨዋታዎችም ተካሂደዋል። በአራት ጨዋታ ሁሉንም አሸንፎ በአስራ ሁለት ነጥብ ከአናት ሲቀመጥ ቼልሲና ማንቸስተር ዩናይትድ በአስርና በዘጠኝ ነጥብ ሁለተኛና ሶስተኛ ናቸው። በሌላ የእግር ኳስ ዜና የመካከለኛውና ምስራቅ አፍሪካ የመጀመሪያው ሴቶች እግር ኳስ ሻምፒዮና በኡጋንዳ ጂንጋ ከተማ ትናንት ተጀምሯል። ኢትዮጵያን ጨምሮ የሰባት ሀገር ብሔራዊ ቡድኖች በተሳተፉ በዚህ ሻምፒዮና በመክፈቻው የአዘጋጅ አገር የኡጋንዳ ብሔራዊ ሴቶች በኬንያቸው አረብ ለባዶ ተሸንፏል። በዚህ ምድብ በቡሩንዲ ዛንዚባርን አስር ለባዶ ባሸንፉ ደግሞ የቡድኖቹን አለመመጣጠን አሳይቷል። በአሰልጣኝ መሰረት ማኔ የተመራው የኢትዮጵያ ብሔራዊ ቡድን ሉሲዎቹ ከነገ ወዲያ በምድብ ሁለት የቡሩንዲ አቻቸውን ይገጥማሉ። የኢትዮጵያ ቡድን የሚገኝበት ምድብ ላይ ታንዛኒያና ሩዋንዳ ይገኙበታል፣ ሶስት ቡድኖች ብቻ ናቸው። ሉሲዎቹ ሩዋንዳንና ታንዛኒያን በቀላሉ አሸንፈው ለፍጻሜ ይደርሳሉ ተብሎ ቅድሚያ ግምት ተሰጥቷቸዋል። የሆነ በኔ በኩል ያለው ሰለሞን ገዛኝ ጽዮን መስቀል ነበር ከአዲስ አበባ አመሰግናለሁ። በዚሁ ላብቃ። ካለን ጊዜ አንጻር ሳምንት በተመሳሳይ ዝግጅታችን እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።